የኦሮሚያ ኒውስ ኔትወርክ ኦኤንኤን ጋዜጠኞች ስራ ላይ ያሉ በአዲስ አበባ ፖሊስ ተይዘው መታሰራቸውን የድርጅቱ ስራ አስፈጻሚ አቶ ሶርሳ ደበላ ለአሜሪካ ድምጽ ተናግረዋል። ጋዜጠኞቹ ፍርድ ቤት እንዳልቀረቡ ተሰምቷል። ከአዲስ አበባ ፖሊስ ኮሚሽን መልስ ለማግኘት ያደረገችው ጥረት እንዳልተሳካ ጠቁማ፣ ፀሐይ ዳምጠው ተከታዩን ዘግባለች። ጋዜጠኞቹን ጨምሮ ቁጥራቸው ከ20 በላይ ነው የተባለ ሰዎች የተያዙት ከትናንት በስቲያ ጳጉሜ 1 2012 ዓ ም ለአዲሱ ዓመት የበዓል ፕሮግራም ቀረጻ እያካሄዱ ሳሉ እንደነበር የኦሮሚያ ኒውስ ኔትወርክ ኦኤንን ዋና ስራ አስፈጻሚ አቶ ሶርሳ ደበላ ተናግረዋል። ኢትዮጵያን አዲሱን ዓመት የሁለት ሺ አስራ ሶስትን ማምጫ ምክንያት በማድረግ እንግዲህ ዝግጅት ነበራቸው። ይህን ዝግጅት ለመቅዳት ከቁማሉ የሚባል ባህል ምግብ ቤት ነው ሄዱት፣ እዚህ ሊደታ አካባቢ፣ እዛ ላይ ያሉ ነው የተያዙት። ጋዜጠኞቹ እንግዲህ ካሜራ ሰዎች ያሉ፣ ሾፌር አላቸው። የተወሰዱት ወደ ሶስተኛ ፖሊስ ጣቢያ ስለሆነ አዲስ አበባ ፖሊስ ነው የያዛቸው ብለን ነው የምናስበው፣ ምክንያቱም ይሄ ጣቢያ በእነሱ ስር ስለሚተዳደር። ለምን እንደሚይዟቸውም ሳይነገራቸው ነው ተይዘው የተወሰዱ ነው ነው እየሰማ ነው። ይሄው ነው የምናውቀው ማለት ነው። ጋዜጠኞቹ ከታሰሩ ሶስተኛ ቀናቸው መሆኑን የሚናገሩት አቶ ሶርሳ ቤተሰብም ሆነ የድርጅቱ ኃላፊዎች ከግለሰቦቹ ጋር መገናኘት እንዳልቻሉ ገልጿል። ለማግኘት ትላንትና ጥረት አድርገናል፣ በዘመድ በኩልም ጥረት አድርገናል፣ በመስሪያ ቤቱ በሚዲያውም በኩል ጥረት አድርገናል። እድሉን ሊሰጡን አልቻሉም። ኃላፊዎች ስብሰባ ላይ ናቸው። በፈ ላይ ያሉ ፖሊሶች ደግሞ የሚሰጡን መልስ ማግኘት አይቻልም ነው ሂዱ ከዚህ ነው። በቃ ከዚህ በላይ ምንም ማግኘት አልቻልም። የመጨረሻ ስልክ ያገኘ ነው እንግዲህ የቡድኑ ኃላፊ የሆነው በሱ ዱላ የሚባል ጋዜጠኛ መጨረሻ ላይ ሶስተኛ ፖሊስ ጣቢያ ሲገባ፣ ለምን እንደያዙንም አናቅም ሁላችንንም፣ ሾፌራችንን ጨምሮ ሽማግሌዎቹ እንግዶችንም ጨምሮ ይዘውን ይኸው ሶስተኛ ፖሊስ ጣቢያ ገብተናል የሚል ቃል ብቻ ነው የነገረኝ። ጋዜጠኛ ሞኔት በዳሳ የስራ ባልደረቦቿን አሉ የተባለበት ሶስተኛ ፖሊስ ጣቢያ ሄዳ ከጋዜጠኞቹ ጋር መገናኘት እንዳልቻለች ተናግራለች። ዛሬ የስራ ቀን ነው እና ማንንም አናስገባም፣ መምጣት የምትፈልጉ ከሆነ ወይም መጠየቅ የሚችሉት ቅዳሜና እሁድ ብቻ ነው እንጂ አናስገባም በማለት ከአሁን እንግዲህ በባህል ልብስን የታሰሩት ምንም ቅያሪ ልብስ ይዘው አልወጡም። እንዲህ አይነት ነገር ይከሰታል ብሎ ያሰበው ሰው የለም። ሴቶቹም እንደዚሁ በወጡበት በባህል ልብስ ነው ያሉት። ሁሉም ጋዜጠኞቹን ጨምሮ የዝግጅቱ ታዳሚዎች ከታሰሩ ወዲህ ከቤተሰብ ጋር አለመገናኘትና ፍርድ ቤት አለመቅረብ ህግን ይጻረራል ብለዋል የህግ ባለሙያና ጠበቃው አቶ ወንድሞ ይብሳም። በመጀመሪያ ደረጃ የአንድ ሀገር ዜጋ ሁሉም ሰው ሀብታምን፣ ዳኑን፣ የተማረ ሆኑ አልተማረ፣ ታዋቂ ሁን አዋቂ ሊጠረጠርና ሊከሰስ ይችላል። አንዴ መሰረታዊ አለም አቀፍም የኢትዮጵያ ህጎችም የሚያረጋግጡት ነው። ከተጠረጠረ ይያዛል በሰባ ሁለት ሰዓት ፍርድ ቤት መቅረብ አለበት። ይህንን አላመድረግ ማለት የሀገሪቷን ህግ አላማክበር ማለት ነው። ይሄ ደግሞ መንግስትን ያስጠይቃል። ዝም ብሎ ሰዎችን አስሮ ማስቀመጥ ተገቢ አይደለም። ሽብር ክስ አለም ይመጣል። ሰባት ቀን ሰባት ቀን አራት ጊዜ ሊሰጠው ይችላል ማለት ሀያ ስምንት ቀን በዚህ በሀያ ስምንት ቀን ውስጥ አካባቢ ህጉ ክስ ካልመሰረተ ፖሊስ ምርመራውን አልጨረስኩም ካለ ሰው በነፃ ይለቀቃል አለ እኔ ደግሞ የአስመር ስጠበቅለትና መረጃውን ባገኘ ጊዜ ይከሰሳል ማለት ነው። ስለዚህ ከዚህ ውጭ ዝም ብሎ አንድ ሰው እንዲሁ ተጠርጥሮ አርተ ብሎ በትምህርት ቤት በመጋዘን ያለ ምንም ነገር ለመቀመጥ ህገ ወጥ ነው። ከአዲስ አበባ ፖሊስ ኮሚሽንና ከመስተዳደሩ ስለ ጉዳዩ ተጨማሪ መረጃና ምላሽ ለማግኘት ለማጣራት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ጸሐይ ዳምጦ ነኝ ከአዲስ አበባ።